The voice of America. Be away. You, America. Adams Radio. Abenau. <laughs> በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 16 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅት ታዬና እኔም ሰሎሞን አባተንን በአይሲል ለተፈጸመው ግድያ መንግሥት እርምጃ እንዲወስድ መኢአድ ጠየቀ። ወገድ በእንዲህ ሁኔታ ባለበት ሰዓት እንቅልፍ መተኛትም የሚቻል አይመስለኝም። አሁን ስለዚህ ችግሩን ለመቀነስ መንግስት አሁን ስራ መስራት መቻል አለበት። በዲፕሎማሲም ሆነ በሌላ ሊመቸው በሚችል ሁኔታ ስራውን መስራት አለበት የሚል እምነት አለን እኛ። አቶ ካሳሁን አበባው የመኢአድ ዋና ጸሐፊ ናቸው። ዘገባው በአብይ ርዕስ ተይዟል። ለሰዓቱ አርዕስተ ዜና ቆንጅት የአውሮፓ ህብረት ለአደጋ የሚጋለጡትን ፍልሰተኞች ለማትረፍ ወጪውን በሶስት እጥፍ ለማሳደግ ያደረገውን ውሳኔ የተባበሩት መንግስታት የስደተኞች ኮሚሽን አመሰገነ። ዳሩ ግን የሚበጀው ቁልፉ እርምጃ ከየሀገሩ ለሚሸሸው የጥገኝነት እድል መስጠት ነው ሲል አስገንዝበዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የአውሮፓ ህብረት ሜዲተራኒያን ባህር ላይ ለአደጋ የሚጋለጡትን ፍልሰተኞችና ስደተኞች ለማትረፍ የሚመድበውን ወጪ በሶስት ጥፍ ሊያሳድግ ያደረገውን ውሳኔ የተባበሩት መንግስታት የስደተኞች ኮሚሽን አመስግኗል። ሆኖም ለስደተኞቹ ደህንነት የሚበጀው ቁልፉ እርምጃ ከየሀገሩ ሸሽቶ ለሚሰደደው የጥገኝነት እድል መስጠት ነው ሲል አስገንዝቧል። ለአደጋ የሚጋለጡትን ፈልጎ የማዳኑን እንቅስቃሴ ማስፋቱ ዋና የመጀመሪያ እርምጃ ነው ያለው ዩኤንኤችሲአር፣ ዳሩ ግን ባህር ላይ የሚያልቀውን ስደተኛ የተመለከተው ችግር እንዲያከትም ስደተኛው ደህንነቱ የሚጠበቅበት ሌላ መንገድ ሊፈለግለት ይገባል ብሎ፣ የአውሮፓ ህብረት ለስደተኛ ጥበቃ አማራጭ መንገዶችን ይክፈት ሲል ተማጽኗል። ባለፈው የአውሮፓውያን ዓመት በሜዲተራኒያን በኩል አድርገው ወደ አውሮፓ ከገቡት ፍልሰተኞች መካከል ወደ ግማሽ የሚሆኑት በአፍሪካና በመካከለኛው ምስራቅ ጦርነትን ወይም አፈናና መሳደድን ሸሽተው የወጡ ናቸው ብሏል ዩኤንኤችሲአር። የአውሮፓ የድንበር ጥበቃ መስሪያ ቤት ፍሮንቴክስም ትናንት ብረሰልስ ላይ በተካሄደው አስቸኳይ ስብሰባ የተላለፈውን ውሳኔ አመስግኗል። ቃል የተገባው ገንዘብ ከተጠበቀው በላይ ነው ብሏል። አድማጮች፣ በምሽቱ አብይ ርዕስ ዘገባ ይኖረናል። ማላዊ በብዙ መቶዎች የሚቆጠሩ ዜጎቿን ሰሞኑን ደቡብ አፍሪካ ውስጥ ከሚካሄደው የጥላቻ ግድያ በማሸሽ ወደ አገር እየመለሰች ነው። በደቡብ አፍሪካ ቢያንስ ሁለት የማላዊ ዜጎች ሰሞኑን ተገድለዋል። ወደ ሦስት ሺህ ሁለት መቶ የሚሆኑ ደግሞ ከንብረታቸው ተፈናቅለዋል። ከጆሐንስበርግ የደረሰንን የላሜኽ መሲና ዘገባ ሶሎሞን ክፍሌ ያቀርበዋል። የውጭ አገር ሰዎችን ከመጥላት ጥቃት ጋር በተያያዘ ከደቡብ አፍሪካ ከተመለሱ ማላውያን መካከል አራት መቶ ያህሉን ያሳፈሩ የመጀመሪያዎቹ ስድስት አውቶቡሶች በዚህ ሳምንት ንግድ ከተማዋ ብላንታየር ገብተዋል። ተጨማሪ ስምንት አውቶቡሶች ሰሞኑን እንደሚጠበቁ የማላዊ ባለሥልጣናት ተናግረዋል። የማስታወቂያ ሚኒስትሩ ኮንዱዋኒ ናንኩሙዋ እንዳስረዱት አብዛኞቹ ከደቡብ አፍሪካ የተመለሱ ማላውያን ጥበቃ ወደሚደረግላቸው ደርበንና ጆሐንስበርግ ካምፖች እየሸሹ የሚደርሱት ባዶ እጃቸውን ንብረታቸውን በሙሉ ጥለው ነው። መንግሥት ለመጠባበቂያ በቂ ባይሆንም 450 ሺ ዶላር አስቀምጧል ሲሉም ተናግረዋል። የሚሸሹት ሰዎች ቁጥር ካደገ ተጨማሪ ገንዘብ ያስፈልጋል ማለት ነው። ምክንያቱም በየቀኑ ተጨማሪ ማሊያውያን እየተፈናቀሉ መሆናቸውን ስለተረዳን ስንጀምር 90፣ 120፣ 360 እያል ነበር። አሁን ቁጥሩ አድጎ 3200 ደርሷል። በመሆኑም ወጪው ማደጉን እናያለን። ማላዊ ውስጥ የሚገኙ ብዙ ድርጅቶች የደቡብ አፍሪካ መንግሥት ጥቃቶቹን ለማስቆም ፈጣን እርምጃ ባለመውሰዱ ኮንነዋል። በዋና ከተማ ሊሎንግዌ ማክሰኞ ዕለት የተጠራውን የተቃውሞ ሰልፍ የመሩትም በማላዊ ያሉ የሰብዓዊ መብቶች ቡድኖች ናቸው። መንግሥቱ በባዕዳን ዜጎች ላይ የሚደርሱ ጥቃቶችን በ24 ሰዓታት ጊዜ ውስጥ እንዲያስቆም የሚጠይቀውን ደብዳቤያቸውንም በማላዊ ለደቡብ አፍሪካው ኮሚሽነር አስረክበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በሳዑዲ አረቢያ የሚመራው ህብረት የመን ውስጥ በሺያ ሁቲ አማጽያን ላይ የቦምብ ጥቃት ዘመቻ ከከፈተ ወዲህ በሰላማዊ ሰዎች ላይ የሚደርሰው ጉዳት መባባሱን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ዛሬ በሰጠው መግለጫ የቦምብ ጥቃቱ ከተጀመረ ወዲህ የሞቱት ሲቪሎች ቁጥር አምስት መቶ ሀምሳ አንድ ደርሷል ብለዋል። ከመካከላቸው ቢያንስ አንድ መቶ አስራ አምስቱ ህጻናት መሆናቸውን የመንግስታቱ ድርጅት የህጻናት መርጃው ዩኒሴፍ አስታውቋል። ሳውዲ አረቢያ የቦምብ ጥቃት ዘመቻው ተጠናቋል ስትል ከሶስት ቀናት በፊት ማስታወቋ ሲታወስ፣ ድብደባው ዛሬ አርብም እንደቀጠለ መሆኑ ነው የተዘገበው። ሁቴዎቹ ተዋጊዎች መሳሪያ ያከማቹበታል፣ የተዋጊ ስምሪት ያካሂዱበታል ተብለው የሚጠረጠሩ ስፍራዎችን በቦምብ ጥቃት የተደበደቡ ሲሆን፣ በምድር ደግሞ በኢራን የሚታገዙት ሁቴዎችና የተሰደዱት ፕሬዚደንት አብድራቡ ማንሱር ሃዲ ደጋፊዎች ሲዋጉ ውለዋል። ለአንድ ወር የዘለቀው ሳውዲ መራሹ የቦምብ ጥቃት በሀገሪቱ ከባድ ሰብአዊ ቀውስ ፈጥሯል። ሁቴዎቹን ለማባረር ግን በአመዛኙ አልተሳካለትም። የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪ ቢሮ እንዳመለከተው እንደ ኤሮፓውያኑ አቆጣጠር ከመጋቢት ወር አጋማሽ ወዲህ የሞቱት ሰዎች ቁጥር 1100 ተጠግተዋል ብሏል። ወደ 4 ሺህ የሚደርሱ ቆስለዋል። ከቀያቸው የተፈናቀሉት ደግሞ ከ150 ሺህ እንደሚበልጡ አስታውቋል። አማጽያን የመን ውስጥ አማጽያኑ የመን ስፋት ያለው አካባቢ ተቆጣጥረዋል። ሁቲ ሽምቅ ተዋጊዎቹ በምዕራባውያን የሚደገፉትን ፕሬዚደንቱን አገር ጥለው ወደ ሳውዲ እንዲሰደዱ ማድረጋቸውም ይታወቃል። ሽምቅ ተዋጊዎቹን በሺያዎች የሚመራው የኢራን መንግስት ይደግፋቸዋል። ኢራን መርከቦቿን ወደ የመን እንዳስጠጋችም እየተዘገበ ነው። ትናንት አንድ የዩናይትድ ስቴትስ ወታደራዊ ባለስልጣን ሲናገሩ ለሁቲዎቹ ጦር መሳሪያ ጭነዋል ተብለው የተጠረጠሩ የኢራን መርከቦች ከየመን አካባቢ ራቅ እያሉ ናቸው። ይህም ጥሩ ምልክት ነው ብለዋል። ሆኖም የዩናይትድ ስቴትስ የመከላከያ ሚኒስቴር እንደዚህን መርከቦች በአይነ ቁራኛ መከታተሉን መቀጠል አለበት ሲሉ ወታደራዊ ባለስልጣኑ አሳስበዋል። የጣሊያን ፖሊሶች ፓኪስታን ውስጥ በተካሄዱ ጥቃቶች የተካፈሉና ቫቲካን ላይ ጥቃት ለማድረስ ሳያቅዱ አልቀሩም የተባሉ አስራ ስምንት ጽንፈኞችን ተጠርጣሪዎችን ለማሰር አሰሳ እያካሄዱ መሆናቸውን አስታውቀዋል። አቃቢ ሕግ ማኦሮሙራ ዛሬ ሳርዲኒያ ውስጥ ለጋዜጠኞች በሰጡት ቃል ከተጠርጣሪዎቹ መካከል የኦሳማ ቢንላደን ጠባቂዎች ነበሩ ተብለው የሚጠረጠሩ ሁለት ሰዎች አሉባቸው ብለዋል። ከተጠርጣሪዎቹ መካከል ቫቲካን ላይ ጥቃት ለማድረስ አቅደው የነበሩ እንዳሉባቸውም ተናግረዋል። ቫቲካንን ለማጥቃት ዝግጅት ሲያደርጉ እንደነበር የሚያሳምን መረጃ በተጠለፉ የስልክ ንግግሮች ላይ መገኘቱን አቃቤ ሕጉ ጨምረው አስረድተዋል። በመላ ጣሊያን የሚታደኑ ተጠርጣሪዎች በሙሉ የፓኪስታን ወይም የአፍጋኒስታን ተወላጆች ሳይሆኑ እንዳልቀሩ የተነገረ ሲሆን በፓኪስታን መንግስት ላይ ዐመፅ ለማስነሳት እየሞከሩ ነበር ተብሏል። አሰሳው መቀጠሉን የገለጹት የጣሊያን ፖሊሶች አንዳንዶቹ መያዛቸውን፣ ጣሊያንን ለቀው የወጡም ሊኖሩ እንደሚችሉ ጠቁመዋል። በአፍጋኒስታንና በፓኪስታን ድንበር ላይ በአልቃይዳ ታግተው የነበሩ አንድ አሜሪካዊ የረድኤት ሰራተኛና አንድ ጣሊያናዊ በዩናይትድ ስቴትስ ጸረ ሽብር የአየር ድብደባ ድንገት በመመታታቸው ፓኪስታን መደንገጧንና ማዘኗን አስታውቃለች። የፓኪስታን የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ለተገደሉት አሜሪካዊና ጣሊያናዊ ቤተሰቦች ጥልቅ ሐዘኑን ገልጿል። የሁለቱ ታጋቾች መገደል ፓኪስታን ከረጅም ጊዜ አንስቶ ቅሬታዋን ስትገልጽበት የቆየችው የድሮኖች አጠቃቀም የሚያስከትለውን ያልተፈለገ መዘዝ ያሳያል ሲል የፓኪስታን መግለጫ ጠቁሟል። አሜሪካዊው ዋረን ዋይንስቴን እና ጣሊያናዊው ጆቫኒ ሎፖርቶ በድሮን ድብደባው የተገደሉት ባለፈው ጥር ስድስት 2007 ዓ.ም እንደ እንደነበረ አንድ የዩናይትድ ስቴትስ ባለስልጣን ትናንት ለቪኦኤ መግለጻቸው ይታወሳል። በአንደኛው የዓለም ጦርነት ወቅት አርመኖች በኦቶማን ቱርኮች የተገደሉበትን መቶኛ ዓመት መታሰቢያ አርሜኒያ ውስጥ ብዙ ሺህ ህዝብና በርካታ የዓለም መሪዎች በተገኙበት ዝክር ተካሂዷል። በመታሰቢያው ስነ ሥርዓት ላይ የተገኙት እንግዶች ኮረብታ ላይ የሚገኘውን የግድያው ሰለባዎች መታሰቢያ ሐውልት የጎበኙ ሲሆን እያንዳንዳቸው አበባ ኑረዋል። የአርሜኒያ ፕሬዚደንት ሴርጌይ ሳርኪሲያን ዋና ከተማዪቱ የሬቫን በሚገኘው መታሰቢያ ሐውልቱ ስፍራ ባሰሙት ንግግር በዝክሩ ሥነ ሥርዓት ላይ የተገኙትን መሪዎች አመስግነዋል። ፕሬዚደንቱ በአንደኛው የዓለም ጦርነት ወቅት ለተጨፈጨፉት ሰለባዎች በተገነባው ቋሚ መታሰቢያ ሐውልት ዳር ሆነው ባደረጉት ንግግር የፈረንሳይ፣ የሩሲያ የሰርቢያና በግሪክ የምትመራው ቆጵሮስ ፕሬዚደንቶችን የመሳሰሉ መሪዎች መገኘታቸው ለሰብአዊ ክብር መቆማቸውንና ለደረሰው ፍጅት እንዳይረሳ ያላቸውን ቁርጠኝነት የሚያሳይ ነው ብለዋል። ሶስት ነጥብ ሁለት ሚሊዮን ሕዝብ ያላት አርሜኒያ በአንደኛው የዓለም ጦርነት ወቅት 1.5 ሚሊዮን አርመኖች ዜጎቿ ላይ የተፈጸመውን ግድያ በዘር ማጥፋት ተግባርነት ትመለክተዋለች። ቱርክ በበኩሏ በጦርነቱ ወቅት በውጊያው በርካታ ክርስቲያን አርመኖች መገደላቸውን ትቀበልና የዘር ማጥፋት ግን አልነበረም ትላለች። በመጨረሻም ሩሲያ ዩክሬን ድንበር አጠገብ ወታደራዊ መሳሪያዎችን በብዛት ማከማቸት ላይ ነች ሲሉ የኔቶ ማለት የሰሜን አትላንቲክ ቃል ኪዳን ድርጅት ዋና ጸሐፊ ተናገሩ። አንድ ሺ ያህል ከባድ መሳሪያ፣ የተራቀቁ መሳሪያዎችና ታንኮች እንዲሁም መድፎችን አስጠግታለች ብለዋል። ያንስ ስቶልንበርግ ዛሬ ብረሰልስ ላይ ባሰሙት ንግግር ሩሲያ፣ ዩክሬን፣ ጀርመንና ፈረንሳይ የተሸመገለው ከሁለት ወራት በፊት የተደረሰው የተኩስ አቁም ስምምነት ቢደረግም በምስራቅ ዩክሬን ለሚዋጉት ተገንጣዮች የመሳሪያ ስልጠና በመስጠት ላይ ነች ሲሉ ነው የወነጀሉት። የሩሲያ የጦር መሳሪያ መከማቸት ተገንጣዮቹ ያለምንም ማስጠንቀቂያ አዲስ ጥቃት ሊከፍቱ እንደሚችሉ የሚያመለክት ስለሆነ ስጋት ይፈጥራል ብለዋል የኔቶ ኃላፊ። በሞስኮ ደግሞ የሩሲያው የመከላከያ ሚኒስትር ሴርጌይ ሾይጉ የኔቶን ውንጀላ ውድቅ አድርገው ይልቁንም ሩሲያ ድንበር አጠገብ ለሰፈሩ የዩክሬን ጥበቃ ኃይሎች የዩናይትድ ስቴትስ የጦር ኃይል የከተማ ውጊያ ስልጠና እየሰጠ ነው በማለት ከሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪ ሃርፍ ውንጀላውን አስቅኝ ሲሉ አስተባብለው ዩናይትድ ስቴትስ ዩክሬን ውስጥ ያደረገችው ወታደራዊ ስልጠና በምዕራብ ዩክሬን ከፖላንድ በሚያዋስነው ድንበር አጠገብ ነበር ያም ቢሆን የተጠናቀቀው የዛሬ ሀያ ዓመት ነው ብለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13870 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 16 2007 ዓ ም ምሽት ፕሮግራም ነው። አሁንም እኮ እስር ቤት ነን ያለ ነው እንደኔ ቤት ውስጥ ያለ ነው እንዳለ ሙሽ አስራ ሁለት ነበርን አምስት ልጆች ደግሞ ከሆነ ቦታ ያመለጡ የመጡ ነበር። እና ሴቶች ለብቻ ነን ያለ ነው አስራ አንድ ሴቶች አለ እኛ መውጣት ነው የምንፈልገው ከሀገር የምንውጣበትን መንገድ ከዚህ ሀገር የምንውጣበትን መንገድ ነው የምንፈልገው ከእናንተ የኢትዮጵያውያኑን ሕይወት በሊቢያ ቀንጨብ ቀንጨብ አድርገን ነበር ዛሬ ካነጋገርናቸው ያሰማናችሁ። ሰፋ ያለ ቅንብር ይኖረናል። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በአይሲል የተፈጸመውን አሰቃቂ ግድያ አስመልክቶ መንግሥት አስፈላጊውን እርምጃ እንዲወስድ የመላ ኢትዮጵያ አንድነት ፓርቲ መኢአድ አስታወቀ ጠየቀ። መኢአድ ዛሬ ባወጣው መግለጫ እዚያው ሊቢያ ውስጥ የቀሩትንና አሁንም በታጣቂዎች እየተወሰዱ ያሉትን ኢትዮጵያውያን ሕይወት ለመታደግም መንግስት በራሱ አቅም አሊያም በዓለም አቀፉ ማህበረሰብ ድጋፍ ጭምር ፈጥኖ መንቀሳቀስ እንዳለበት የፓርቲው ዋና ጸሐፊ አቶ ካሳሁን አበባው አሳስበዋል። እስክንድር ፍሬው ተጨማሪ ዘገባ አለው። የመላው ኢትዮጵያ አንድነት ድርጅት መያድ እንዳለው የአይሲስ የጭካኔ ግድያ ያለምንም እርምጃ ሊታለፍ አይችልም። እናም መንግስት ጊዜ ሳይወስድ ከፍተኛ እርምጃ እንዲወስድ ልናሳስብ እንወዳለን ብሏል። የፓርቲው ዋና ጸሐፊ አቶ ካሳሁን አበባው ይህንኑ ለቪኦኤ አብራርተዋል። እኛ በመሰረቱ ህጋዊ እርምጃ እንዲወስድ ነው የምንፈልገው። ወገኖቻችን በኢትዮጵያ ውስጥ ያልተለመደ ድርጅት ነው የተፈጸመው በወገኖቻችን ላይ ስለዚህ ዝም ብሎ የሚታይበት ጉዳይ አይደለም ይሄ ጉዳይ መለመድ ወደፊትም በኢትዮጵያውያኖች ላይ በውጭ ያሉት በውስጥ ባሉት ላይ ከባድ ድፍረት ስለሆነ ከወደ እርምጃ ካልተወሰደ አንድ ትምህርት ሊሰጥ የሚችል እርምጃ ካልተወሰደ ወደፊትም ኢትዮጵያውያኖች ሊጠቁ ስለሚችሉ የሞታ መንግስት የግድ መስራት ይኖርበታል። የኢትዮጵያን ሕዝብ ያስለቀሰ ያልተለመደ አንገት ወጣት ወንድሞቻችን፣ ልጆቻችን ላይ እንዲህ አይነት ተፈጥሯል። ስለዚህ የኢትዮጵያም ህዝብ አንድ መንግስት ከመንግስት የሚጠብቀው ነገር አለ የሚል እምነት አለው። ሚየት እንግዲህ እንዴት መስራት እንዳለበት ይህንን ማወቅ ያለበት መንግስት ነው። በዚያው በሊቢያ የቀሩና አሁንም በታጣቂዎች እየተወሰዱ ያሉ ኢትዮጵያውያን መኖራቸውን ለአሜሪካ ድምፅ ቃለ ምልልስ የሰጡ ዜጎች አረጋግጠዋል። ይህንኑ ቃለ ምልልስ ማዳመጣቸውን የገለጹት የመያዱ ዋና ጸሐፊ እነዚህን መታደግ ጊዜ ሊሰጠው እንደማይገባ አሳስበዋል። ማታ የሰማሁት ነገር በጣም ነው ያሳዘነኝ። አዲሱ ነበር ልዩን የሚያናግረው ከቤት ያሉት የኔ ቤተሰቦች ያለቅሱ ነበረ ያን ልጅ ሲሰሙ። እንደውም የኢትዮጵያዊነት ባህላችን አዲሱ፣ እኔ ካልተመቸኝ ስልክ አላደርግልህም ወይም ደግሞ ብደውል አላነሳም፣ ስለዚህ እንዳትቀየመኝ ይል ነበር እና በጣም ነው ምልሁላችን ያስለቀሰን ያሳዘነን። ስለዚህ ወገን በእንዲህ ሁኔታ ባለበት ሰዓት እንቅልፍ መተኛትም የሚቻል አይመስለኝም። አሁን ስለዚህ ችግሩን ለመቀነስ መንግስት አሁን ስራ መስራት መቻል አለበት። በዲፕሎማሲ የሚሆን በሌላ ሊመቸው በሚችል ሁኔታ ስራውን መስራት አለበት የሚል እምነት አለን። እኛ በቀጥታ ከዚህ በኋላ ያለው ነገር እጅግ በጣም አስፈሪ ነው። የልዩ ትናንትና ሲናገር ምን ሁኔታ ላይ እንዳሉ እንደው በአይናችን ያየነውን ያህል ነው። የተነገጥ ነው። በጣም አሰቃቂ ነገር ነው። ስለዚህ ይህንን ነገር ለመቀነስ ቀደም ሲል የተሰራው ስራ በጣም ደካማ ነው እና አሁንም ቢሆን ስራ መሰራት አለበት ማለት የሚያስፈልግ ይመስለኛል። እኔ በተባበሩት መንግስታትንም ራሱ እኛ አቅሙ ካነሰን እርዳታ መጠየቁም የግድ አስፈላጊ ይመስለኛል። እነኝን ሰዎች ለማዳን የዜጎችን ስደት ለማስቆም በሀገር ውስጥ ሊሰሩ የሚገባቸው ስራዎች መኖራቸውን አቶ ካሳውን ተናግረዋል። አድሎ ባይኖር ፍትህ ቢኖር ስደት ሊቀንስ ይችላል ባይ ናቸው። ሌሎች የተቃዋሚ ፓርቲዎችም የአይሲስን አረመናዊ ተግባር በማውገዝ መግለጫዎች አውጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ቅንብር እናልፋለን። ትናንት ሊያስሩን ነው ሊወስዱን ነው ያሉን ሊቢያ ትሪፖሊ የሚገኙ ኢትዮጵያውያን ዛሬ ያሉበት ሁኔታ ምን ይመስል ይሆን? አዲሱ አበበ ማምሻውን ደውሎ አነጋግሯቸዋል። ከቅርብ ጊዜ ወዲህ እንዲህ አይነቱ አደጋ ኢትዮጵያውያን ላይ የተደጋገመ መሆኑን በመጥቀስ ይመልሳሉ ፕሮፌሰር መስፍን በአንድ ጊዜ የመጣ አዲስ ነገር አይደለም። ኢትዮጵያዊነትን ውርደት ክቡራትና ክቡራን አድማጮች ለተፈጠረው የድምፅ መረባበሽ ይቅርታ እንጠይቃለን። ትክክለኛው የሚቀጥለው ዘገባ ሊቢያ ውስጥ ከሚገኙ ኢትዮጵያውያን ጋር የተደረገው ውይይት ቀጥሎ ይቀርባል። ትናንት እንደወሰዱን አልመለሱም። ስንቶቻችሁን ነው የወሰዱት? ቤት ውስጥ ያለ ነው እንዳለ ሙሽ አስራ ሁለት ነበርን። አምስት ልጆች ደግሞ ከሆነ ቦታ ያመለጡ የመጡ ነበሩ ብዬ አላልኩም ማለት አስራ ሰባት ሆን ብለሽኛል። አስራ ሰባት ሆንም ብዬት ነበረ። ከሌላም ቦታ ያመጧቸው ሴቶች ነበሩ መሰለኛኛ አላየናቸውም። እና ሴቶች ለብቻ ነን ያለ ነው ወደ አስራ አንድ ሴቶች አለ። ወንዶች ምን ያህል እንደሆኑ አላወቅኩኝም። እንዴት አደራችሁ? ማታ ትንሽ ችግር ነበረ። ሊረብሿችሁ ሞክረዋል ወይንስ እንደ ሁኔታውን ንገሪኝ፣ አዳራችሁን እኛ ጋራ እንኳን ብዙ እንትን አላሉንም። ግን የእነዚህ ፖሊሶቹን የምኖቹ አላውቅም። በሳንቲም ዙሪያ ነው። ምን ያህል አላችሁ፣ ስንት አላችሁ፣ እንደዛ ምናምን ነገር ሲሉ ነበረ። እኛ ምንም የለንም። ይህንንም ስልክ ሊሰጠን የቻለው ተወስዶ ነበረ ስልኩ። የሆነ ፖሊስ እንደውም እንትን ብሎት ነበረ። አዎ ስንደውል በአረብኛ ነበር የሚያወሩን። እሺ እና ሶስት ነበረ ስልኩን በሳንቲም እንለቃቸዋለን ምናም ብሎ ሲያናግረን፣ በቃ የበለጠ ትንሽ እሷ አረበኛ ስለምትችል ታናግረት ምናም ብለው ለእኔ ሰጥተውኝ ነበረ። እና እያናገርኩት እኛ ያለት ምን ምን ምን ተነጋገራችሁ? ያው ያላችሁን ሳንቲም እንትን በሉና እንለቃቸዋለን ነው እያለኝ ያለው ፖሊሱ፣ ማለት ነው። ማን ነው ያሰራችሁ? ግን እግዚአብሔር ነው ምልክ አሁኛ ምን የምናውቀው ነገር የለም። ያው ፖሊስ ልብስ ነው የለበሱት ያሉት ከዚህን እነ እከሌንንም አይሉም እከሌነን ብለውም አይሉም። ው ስንት ገንዘብ ብትሰጡ ነው የሚለቋችሁ? እስካሁን ድረስ አምስት አምስት መቶ ዲናር አላችሁ ወይ ብለው ነው የጠየቁን ያሉት። አምስት መቶ ዲናር አምስት መቶ ዲናር አላቸው ወይ ብለው ነው የጠየቁት። አሁን ምንዛሬ ምን ያህል እንደሆነ ባላቅም፣ ትንሽ ይመስለኛል መቶ ሰባ ብር ነው እንደዛ መሰለኝ ምንዛሬ እና እሱን ልትሰጡ ተስማማችሁ? ምን በምን ተለያያችሁ ታዲያ? አው እንሰጥሃለን ብለኗል። ስልክ እንደዋወል ና ከጨረስን በኋላ እናነጋግረሃል ምናምን አልኩት። እኛ እየተነጋገርኩት ላሉት ልጆች ብቻ ነው እንትን እንላለን ሌሎች ያሉትን ስለማላውቅ እኛ ያለነውን ብቻ ቆጥሬ ነው የነገርኩት እና ገንዘቡን እያፈላለጋችሁ ነው ታገኛላችሁ ያው እንዲለቀም ብለን ነው እንጂ ሱማ ኬስ ይገኛል ብለና ሌላ ሰው ሊረዳችሁ ቢችል እንዴት ነው ገንዘቡን የሚልክላችሁ በማን በኩል እንዴት አድርጎ ሱማ ያው እንግዲህ ይከብዳል ያው ባንክ ምናምን የሚባል ነገር እኛ የምናውቀው ነገር የለም መሰለኝ ልትወጡም አትችሉም ባንክም ወዲያ ወደ መሄድም አትችሉም ለነገሩማ እኮ እንዴት ነው መፍትሄው ምንድን ነው ምን ይደረግላችሁ ማለት ነው ይህንን ነገር ሰምተው ለመርዳት የሚፈልጉ ሰዎች ቢኖሩ ምን ያደርጉ? ምናልባት ያው ሱዳኖች ካሉ በሱዳኖች ምክንያት እንደዛ አይነት ነገር እርዳታው እንትን ከተባለልን አሪፍ ነው። በሱዳን ምክንያት ማለት ነው ሌላ ከተማ ባላ የሆነ የፓስፖርት ምናምን ስለሚዘዋወሩና ስለሚሉ በእንደዛ ምናልባት ልናገኝ እንችላለን ብዬ ነው ገምተው ወደሱ የእኔ ግምት ነው። እ ናል ጊዜ እያልኩት አይደለም አንድ ጊዜ ከአንቺ ጋር ያነገርኳት እንዴት ነች ነፍሰ ጥሯ ጓደኛች ነፍሰ ጥሯን ያው ቤቱ ስር ሙቀት ስላለ አልቻልንም አውጥተዋታል። አሁን እኛ መሀል አይደለም ያለችው የት አረጓት አላወቅንም። የት ናት ስንላቸው እዚህ ቅርብ ናት ነው ያለችው ብለው ነው ያሉ። ሁለት ኤርትራውያኖች አሉ፣ አብረው ኤርትራውያን ሴቶች አሉ። ሌሎቻችን ኢትዮጵያ ላይ ይመስላል ወንዶቹ ስንት ናቸው እነሱ ጋር ስልክ የለም ደግሞ ለመደወል አላቃተኝ ወንዶች ምን ያህል እንደሆኑ አላውቅም ግን ያው ሳንቲም ሊላክላቸው ነው እና ወንድሙን የደወለው ብዬ ላስልክልህ ትችላለህ ወደ ወንዶች ክፍል ወደ ቤተሰብ ለመደወል የሞከራለህ ከእናንተ ቤተሰቡ ገንዘብ ሊሰጥ የሚችል ያው ቤተሰብ ያው ለመርዳት ብለን አይደል? ወጣ ነው ሰርተን እንረዳለን ብለን አሁን ደግሞ መልሰት እንደዚህ ብለን ብትል፣ ያው ቤተሰብ አቅም ላይ ኖሮ ይችላል። ማት እውነት ነው። በጣም አዝናለሁ። ምናልባት አንቺ ከቤተሰቦችሽ እገናኛለሁ ብለሽኛል። ያውቃሉ መኖር ይሄን ሁነት ያውቃለሁ። አሁን መታሰርሽን ይሆን አልነገርኳቸው። እንት እያወራለሁ። አልነገርሽም አልነገርኳቸው። መታሰራችሁን እናስተላልፋለን። አሁን አንቺ በነገርሽኝ መሰረት ገንዘቡን ካልሰጣችሁ በፍጹም አይለቋችሁም ማለት ነው። እንደዛ ነው ያለው። ገንዘብ ስጡኝና ለቃችኋለሁ እያለ ነው ያለው እ እንደዚህ እንደዚ ምናምን ነገር ብለው አላናገረኝም። ብቻ ለማንኛውም አሁን ከሆነ ከሁለት ሰከንድ በኋላ ደውልልኝና እኔ ቪዲዩን ላናግረው ወንድሙ እየደወለለት ነው። አንዴ ስጥሪ ቅርታ ምናምን ብሄል ለምነውና ይሰጠሃል ገንዘብ እንዴት ወንድስ ክፍል ማለት ነው። ገንዘብ እንዴት እንደሚልኩልን ሊያናገረን ነው። በይውና ጠብቃለሁ። እኔ ሄሎ አቤት ሰላም አቤት እንደምን አልክ አለኝ እግዚአብሔር ይመስገን ትላንትና ሊወስዱን ነው ያልከኝ ነህ ወንድም እነዚህ ሌቦች ናቸው ገብተዋላ እና ሳንቲም ምናምን ነው የሚጠይቁን እና እነሱን አሁን እኛ ማምለጥ እንችላለን ሴቶች ነው እንጂ የሚከብዳቸው እነዚህ ዝም ብለው ናቸው ሌቦች ናቸው ገብተዋላ የት ነው ያሰሯችሁ ግን ቆይ የት ነው ያሰሯችሁ ዝም ብሎ ቤት ነው ገብተዋላ እንደ እስር ቤት ሆኖ ዝም ብሎ የሆነ የፈራረሰ የፈራረሰ ቤት ነው። ግን የማምለጥ እድል አለ። ፖሊስ ጣቢያም አይደለም ማለት ነው። ፖሊስ ጣቢያም አይደለም። ዝም ብሎ የእነሱን ልብስ ይለብሳሉ ሲወስዱ። እንደዛ ነው የለበሱ። አሁን ግን ስንጠይቃቸው ብር ካላችሁ እንለቃችኋለን። አሁን እኮ ሁለት መቶ ዶላር አለኝ እኮ ሁለት መቶ ዶላር አለኝ እኮ። ዘበኛ ነው፣ ዝም ብሎ ነው፣ ዘበኛ ነው። ዝም ብሎ በአምስት ዲናር ምናምን ነው የሚሸወደው። አሁን እኛ ማረፊያ ነው የምንፈልገው። ከዚህ ወጠን ራሷ ወደዛ ቤት አናውቅም የት እንደወሰዱን አናቅም። ገብቶሀል። ከዚህ ሀገር የምንወጣበትን መንገድ ነው የምንፈልገው ከእናንተ በቃ ሰው ለሰው ነው። በማንኛውም ተወራርቱም ከዚህ የምንወጣበት መንገድ ይመቻችልን ነው። ገብቶሀል። አ እሺ፣ እንግዲህ ይህንን እናስተላልፋለን። እንግዲህ በተረፈ ራሳችሁን ጠብቁ፣ እግዚአብሔር እርዳችሁ። ጌታ እግዚአብሔር አለ። እንግዲህ በጣም ነው የምናመሰግነው ጠይቃችሁን። እግዚአብሔር ይስጣችሁ። ክቡራትና ክቡራን አድማጮች ሊቢያ ውስጥ ያሉ ኢትዮጵያውያንን ሕይወት እንደዚሁ እየተከታተልን እናሰማችኋለን። ሰሞኑንም ተጨማሪ መረጃና ለእናንተ ሊቢያ ውስጥ ላላችሁት የሚጠቅሟችሁ መረጃዎችን ባገኘን ጊዜ እንደዚሁ በተለያዩ መንገዶች ልናቀብላችሁ ጥረት እናደርጋለን። በአየርም በቀጥታ ለእናንተ በመደወልም ሌሎችም ኢትዮጵያውያን ባላችሁ መስመር ሁሉ እገዛችሁና ጥረታችሁን እንድትቀጥሉ መልእክታችን እናስተላልፋለን። ከአሜሪካ ድምፅ መጽሄት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች የዕለቱን አብይ ርዕስ ነበር የሰማችሁት። የትንታኔው መጽሄት ይቀጥላል። የአውሮፓ ህብረት ሀገሮች መሪዎች በብረሰልሱ አስቸኳይ ስብሰባቸው ላይ የሜዲትራኒያንን ባህር ሲያቋርጡ አደጋ የሚደርስባቸውን ስደተኞች ፈልጎ በሕይወት ለማትረፍ እና በህገወጥ መንገድ ሰዎችን ከቦታ ወደ ቦታ በሚያዘዋውሩት ላይ ጥብቅ ቁጥጥር ለማድረግ የሚካሄደውን ዘመቻ ለመርዳት የያዙትን ጥረት በሶስት እጥፍ ለማሳደግ ቃል ገብተዋል። ሊሳ ብራንት ይህን እያደገ የመጣ ሰብአዊ ቀውስ ለማስወገድ ስለታለመው የመሪዎች ስብሰባ ያሰናዳችው የላከችው ዘገባ አለ። ሶሎሞን ክፍሌ ይዞ ቀርበዋል። የአውሮፓ መሪዎች ለሜዲትሬንያን ባህሩ ፍልሰት ቀውስ መፍትሄ ይሆናል ባሉት ባለ አራት ነጥብ እቅድ ላይ ተስማምተዋል። ከእቅዶቹ መካከልም በሕገ ወጥ መንገድ ስደተኞች የሚያስተላልፉትን ሰዎች ጀልባዎች እያደኑ በመያዝ ማውደምንና ባሕሩን ሲያቋርጡ አደጋ ሊደርስባቸው የሚችሉ ሰዎችን እየፈለጉ በሕይወት ለማትረፍ የሚካሄደውን ዘመቻ ወጪ በሦስት እጥፍ ማሳደግ የሚሉት ይገኙበታል። ትላንት የመሪዎቹ ስብሰባ እንዳበቃ ፖላንዳዊው የወቅቱ የአውሮፓ ካውንስል ፕሬዚደንት ዶናልድ ተስክ ለጋዜጠኞች መግለጫ ሰጥተዋል። በዚህ ዓመት ባህሩን ሲያቋርጡ የሞቱበትን በመቶዎች የሚቆጠሩ ህገወጥ ስደተኞች አሰቃቂ አደጋ የፈጠረችው አውሮፓ አይደለችም ብለዋል። ያ ማለት ግን እኛን ግድየለሾች አያደርገንም። በጣም አስቸጋሪ የበጋ ወራት ከፊታችን ተደቅኗል። እርምጃ ለመውሰድ ዝግጅ ሆነን መገኘት አለብን። ዶናልድ ታስክ አክለውም የአውሮፓ መሪዎች በሕገ ወጥ መንገድ የሚገቡ ፍልሰተኞችን ለመቆጣጠር የስደተኞችን ደህንነት ለመጠበቅና ፍልሰተኞችን በግንባር ያሉ ከሚሏቸው እንደ ኢጣሊያ ካሉ ሀገሮች በበጎ ፈቃዳቸው ወደ ሌሎች የአውሮፓ ኅብረት ሀገሮች እንዲሰፍሩ ለማበረታታትም ተስማምተዋል ብለዋል። የአውሮፓ ኅብረት ለሜዲትሬንያኑ የፍልሰተኞች ቀውስ በቂ ምላሽ አልሰጠም ተብሎ ብርቱ ትችት ተሰንዝሮበታል። ይህኛው የትላንቱ የመሪዎች ስብሰባ ከማብቃቱ በፊት እንኳ ዓለም አቀፉ የሰብአዊ መብቶች ተከራካሪ ቡድን አምነስቲ ኢንተርናሽናል ውይይት እየተደረገባቸው የነበሩትን የእርምጃ ሐሳቦች በአሳዛኝ ሁኔታ በቂ አይደለም ሲል ተችቷል። የአውሮፓ ኮሚሽን ፕሬዚደንት ዣን ክሎድ ጁንከር ሳይቀሩ ከመሪዎቹ ስብሰባ በኋላ በተገኘው ውጤት ደስተኛ አለመሆናቸውን ገልጸዋል። ከስብሰባው የሚገኘው ውጤት ይበልጥ ፍልሰተኞችንና ስደተኞችን ይጠቅማል ብዬ ነበር የጠበቅኩት። ነገር ግን ያ ሳይሆን ቀርቶ በቀጣይ ሳምንታትም የመወያያ ርዕስ እንዲሆን ፈቅደዋል ነበር ያሉት ዣን ክሎድ ጁንከር በፈረንሳይኛ። የብራሰልሱ የአውሮፓ ኅብረት መሪዎች አስቸኳይ ስብሰባ የተጠራው ባሳለፍነው እሁድ የሜዲትሬንየን ባሕር ለማቋረጥ ሲሞክሩ ጀልባቸው ተገልብጦ በመቶዎች የሚቆጠሩ ሰዎች ከሞቱ በኋላ ነው። ከመሪዎቹ ስብሰባ በፊት ከፍተኛ የተባበሩት መንግሥታትና ሌሎች የስደተኞች ጉዳይ ባለሥልጣናት ሕገ ወጥ ፍልሰትን በተመለከተ የአውሮፓ ኅብረት ከያዘው የኢስሙላ አናሳ አቀራረብ ተላቆ ይበልጥ ሊሠራ ይገባል ሲሉ አስገንዝበዋል። ባለሙያዎች በበኩላቸው ለፍልሰት ምክንያት የሆኑ የየሀገሮቹ ድህነትና ግጭቶችን የመሳሰሉ ችግሮችም ጉዳይ ሊታይ ይገባል ብለዋል። በእስር ላይ በእስር ከተያዙ ነገ አንድ ዓመት የሚሞላቸው የዞን ዘጠኝ ጋዜጠኞችና የኢንተርኔት አምደኞች የፍርዱ ሂደት መጓተት እንዳሳሰባቸው የመንግሥታቱ ድርጅት አማካሪዎችና የጋዜጠኞች ደህንነት ተሟጋቾች እያስታወቁ ነው። ጋዜጠኞቹንና የኢንተርኔት አምደኞቹን በቁጥጥር ስር ጋዜጠኞቹና የኢንተርኔት አምደኞቹ በቁጥጥር ስር የዋሉትና ከባድ ከባድ የሚባሉ ክሶች የተመሰረቱባቸው ሀሳባቸውን በነጻነት በመግለጻቸው ነው ብሎ እንደሚያምን ዋና ጽህፈት ቤቱ ኒውዮርክ የሚገኘው የጋዜጦች ደህንነት ተሟጋቹ ቡድን ሲፒጄ በተደጋጋሚ ይገልጻል። የተባበሩት መንግሥታት ድርጅት ልዩ መርማሪዎች አስሩ እስሩ ፍጹም ተቀባይነት የለውም ብለዋል። የኢትዮጵያ መንግሥት በመናገርና በመጽሐፍ ሥራቸው የታሰሩ ጋዜጠኞችን እና የኢንተርኔት አምደኞች የሉም ሲል ያስተባብላል። ሄኖክ ሰማግዜር ዝርዝሩን ይዟል። ሦስቱ ጋዜጠኞችና ስድስቱ የጦማር ጸሐፊዎች በቁጥጥር ስር የዋሉ ሲሆን ሶሊያና ሽመልስ ደግሞ በሌለችበት ተከሳለች። ባለፈው አንድ ዓመት የነበረውን የክስ ሂደት የስድስቱ የጦማር ጸሐፊዎችና ሁለቱ ጋዜጠኞች ጠበቃ የሆኑት አቶ አመሃ መኮንን እንዲህ አብራሩታል። አንድ ዓመት በፊት መንግስት ተከሳሾቹን ማህበራዊ ድረገጾችን በመጠቀም ህዝብን ለአመጽ ለማነሳሳት ሲሞክሩ ደርሼባቸዋለሁ በሚል በቁጥጥር ስር አውሏቸዋል። ከዛም በኋላ ያው የታሰሩት ወደ በተለምዶ ማዕከላዊ የሚባለው የፌዴራል ፖሊስ ወንጀል ምርመራ መምሪያ ነው። ከዛም በኋላ ለአንድ ሁለት ተከታታይ ጊዜ ያው በዚሁ በመደበኛው የስነ ስርዓት ህግ ጊዜ ቀጠሮ ሲጠየቅባቸው ነበረ። ከዛ በኋላ ጉዳይ ወደ የሽብር ወንጀል ተቀይሮ በዚሁ አቅጣጫ ምርመራ ሲደረግባቸው ቆይቷል። ወደ ሰማንያ ሶስት ቀን ያህል በማዕከላዊ ወንጀል ምርመራ በጊዜ ቀጠሮ ቆይተዋል። ከዛም መደበኛ ክስ ተመስርቶባቸው ጉዳያቸው ለፌዴራል ከፍተኛ ፍርድ ቤት አስራ ዘጠኛ ወንጀል ችሎት ቀርቧል። በዛ ፍርድ ቤት የቀረበባቸውም ክሶች ሁለት ነበሩ። አንደኛው የጸረ ሽብር አዋጁን በመተላለፍ የሽብር ወንጀል ለመፈጸም አቅደዋል፣ ተደራጅተዋል፣ በህቡ ተደራጅተዋል፣ ተዘጋጅተዋል፣ አሲረዋል የሚል ነው። ሁለተኛው ደግሞ በዚህ አንደኛው ክስ ላይ የተገለጹትን ፍሬ ነገር መሰረት በማድረግ ህዝብን ለአመፅ ለመቀስቀስ ሙከራ አድርገዋል በሚል የወንጀል የመደበኛ ወንጀለኛ መቅጫ ህግ ቁጥር ሁለት ሀምሳ ሰባት ተጠቅሶ ክስ ቀርቦባቸዋል። ክሱ እንደቀረበባቸው በእኛ በኩል ያው በጣም ዘርዘር ያለ መቃወሚያዎችን አቅርበናል። አቃቤ ህግም ተገቢ ነው ያለውን መልስ ሰጥቷል። ፍርድ ቤቱ ደግሞ ያው የግራ ቀኛችንን ባቀረብ ነው መቃወሚያ ላይ አቃቤ ህግ የሰጠውን መልስ ከህጉ ጋር በማገናዘብ ከመረመረ በኋላ ሁለተኛውን ክስ ሙሉ በሙሉ ከሰረዘው በኋላ በሌሎች ስምንት ነጥቦች ክሱ እንዲሻሻል አዟል። እንግዲህ አቃቤ ህግ በፍርድ ቤቱ ትእዛዝ መሰረት ክሱን ለማሻሻል ረጅም ጊዜ ፈጅቷል። ምናልባት ያሳለፍነው አንድ አመት አብዛኛውን ጊዜ የወሰደው ክሱ ፍርድ ቤቱ በሰጠው ትእዛዝ መሰረት መሻሻሉን ለማረጋገጥ ነው። ክሱ ለሁለት ያህል ጊዜ ተሻሽሏል። መጨረሻም ላይ ግን ለሶስተኛም ጊዜ ሊሻሻል ይገባል ወይም ፍርድ ቤቱ በወቅቱ ሰጥቶ በነበረው ብይን መሰረት ያልተሻሻሉት ነጥቦች ከክሱ ሊሰረዙ ይገባሉ የሚል በእኛ በኩል ተቃውሞ አቅርበን አንድ ነጥብ ብቻ ከክሱ እንዲሰረዝ አድርጓል። ፍርድ ቤቱ በዚሁ መሰረት ተከሳሾች የእምነት ክደት እንዲሰጡ በስነ ስርዓት ህጉ መሰረት ተጠይቀው ሁሉም ተከሳሾች የራሳቸውን ቋንቋ ያው ወንጀሉን እንዳልፈጸሙ ገልጸዋል። ባለፉት ሁለት ቀጠሮዎች አቃቤ ህግ አሉኝ የሚላቸውን የሰው ምስክሮች አቅርቦ ማሰማት ጀምሯል። አቶ አመሐ መኮንን በኢትዮጵያ ክስ የተመሰረተባቸው ስድስት የዞን ዘጠኝ ጦማር ጸሐፊዎች እና የሁለቱ ጋዜጠኞች ጠበቃ ናቸው። የሲፒጄ የአፍሪካ መረጃ አጠናቃሪ ሱ ቫለንታይን ድርጅታቸው እስራቱን እንዴት እንደሚመለከተው ሲያብራሩ at what has happened to these young bloggers in Ethiopia. Since their arrest on April the 25th, they have been in and out of court 26 times. እኛን ያስጠየፈ ጉዳይ ነው። እነዚህ ወጣት የጦማር ጸሐፊዎችና ጋዜጠኞች ከታሰሩበት ከሚያዝያ 17 ጀምሮ 26 ጊዜ ፍርድ ቤት ተመላልሰዋል። ሆኖም ውሳኔ አላገኙም። እነዚህ ወጣቶች ለሀገራቸው የኢትዮጵያ ልማትና እድገት የሚጨነቁና የበኩላቸውን ለማበርከት የሚሹ በመሆናቸው ድምፃቸውን ሲያሰሙ ነበር። እውነተኛና ዘላቂ ልማት የሚመጣው የመገናኛ ብዙሃን ነጻነት ሲኖር ዜጎች ሀሳባቸውን በነጻነት መግለጽ ሲችሉና በሀገራቸው ልማት ያላቸውን እሳቤ ማንጸባረቅ ሲችሉ ነው። ወጣት ጋዜጠኞችና የጦማር ጸሐፊዎችን ማፈን ኢትዮጵያን ወደፊት አያራምዳትም። እንዲያውም በአንጻሩ ወደ ኋላ ይመልሳታል። የሲፒጄዋ ሱ ቫለንታይን ናቸው። በዛሬ ዕለት በጄኔቫ የተባበሩት መንግስታት ድርጅት ሐሳብን በነጻነት የመግለጽ ልዩ መርማሪ ዴቪድ ካዬ የዞን ዘጠኝ ጦማር ጸሐፊዎችና ሦስቱ ጋዜጠኞች እስራት ጥቅስ ፍጹም ተቀባይነት የለውም ብለዋል። ሶሊያና ሽመልስ የዞን ዘጠኝ የጦማር ጸሐፊዎች አባል ስትሆን በእስራቱ ወቅት በሀገር ውስጥ ስላልነበረች በሌለችበት ነው የተከሰሰችው። የእስር ይዞታቸው እንግዲህ የመጀመሪያው ሶስት ወር ማዕከላዊ ነው። በጣም በከፍተኛ ሁሉም በማሰቃየት ተግባራዊ ቶርቸር በምንለው ውስጥ አልፈዋል። እንቅልፍ በመከልከል ከፍተኛ የስፖርት እንቅስቃሴ እየሰሩ እንዲመረመሩ ማድረግ አንዳንዶች ላይ እንዲያውም ግርፋት በኬብል መገረፍ የመሳሰሉት ጉዳዮች ላይ ደርሰውባቸዋል። ከዛ በኋላ ወደ ቃሊቲ ሴቶቹ ወደ ቅሊንጦ ወንዶቹ ተዘዋውረዋል። የሴቶቹ ያያያዙ ሁኔታ አሁንም አሳሳቢ ነው። በጣም ጥቂት ሰዎች ብቻ ነው የሚጠይቋቸው። በቀን የሚጠየቁበት ጊዜ ከሀዴጋ አይበልጥም። ስለዚህ የቃሊቲ አስተዳደር በተለየ ሁኔታ እያያቸው ነው፣ ፍርድ ቤቱ ይን አልተቀበልኩም ቢልም ማለት ነው። የቀሚንጧ አያያዝ ግን ከሴቶቹ ጋር በተለይ ጋር በተሻለ ሁኔታ ላይ ይገኛሉ። ቤተሰቦች ይጎበኟቸዋል፣ ጓደኞቹ ይጎበኟቸዋል። አልፎ አልፎ መጽሐፍ የማስገባት ላይ ችግር ቢኖርም መጽሀፎችን ሴንሰር የማድረግ ወይም ቅድመ ምርመራ የማድረግ ሂደት ቢኖርም የቀሊንጦ አያያዝ ከሴቶቹ ካሉበት ከቃሊቲ አያያዝ የተሻለ ነው። የአንድ ዓመት ጊዜው በጣም በደንብ ስለ ዙ ዘጠኝ የተወራበት ግንዛቤው በጣም የጨመረበት ለክሱ ሂደት በደንብ በከፍተኛ ሁኔታ የተወራበት ጊዜ ነው። በኢትዮጵያ በቁጥጥር ስር የሚገኙ ከ ከአስራ ዘጠኝ በላይ ጋዜጠኞች እንዳሉ የሰብዓዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች ይገልጻል። ከዞን ዘጠኝ የጦማር ጸሐፊዎች በፈቃዱ ኃይሉ፣ አጥናፍ ብርሃኔ፣ ናትናኤል ፈለቀ፣ ማህሌት ፋንታሁን፣ ዘላለም ክብረት እና አቤል ዋበላ ናቸው። በስር የሚገኙት ሦስቱ ጋዜጠኞች ደግሞ ኤዶም ካሳዬ፣ ተስፋለም ወልደየስና አስማማው ኃይለ ጊዮርጊስ ናቸው። የመጽሔት ክፍለ ጊዜ ዘገባው ይቀጥላል። በኢትዮጵያ ምርጫ ዙሪያ ያተኮረ ዘገባ ይሆናል አሁን የምናቀርበው። ገዢ ፓርቲ ኢህአዴግ በመጪው ግንቦት በሚካሄደው ምርጫ የሚወዳደሩ እጩዎች ፎቶግራፎችንና ሌሎችም የቅስቀሳ ፖስተሮችን በመለጠፍ የምረጡኝ ዘመቻውን ቀጥሏል። የገዢ ፓርቲ ካድሬዎች የእኛም ፖስተሮች እንደሚያስቀድዱብን ከልምድ ተምረናል ያሉት ተቃዋሚ ፓርቲዎች ግን እስካሁንም መሰል ቅስቀሳዎችን አልጀመሩም። ምርጫ ቦርድ በበኩሉ ገና ለገና ሊቀደድ ይችላል በማለት ፖስተር ያለመለጠፍ ተቀባይነት የለውም ብሏል። እስክንድር ፍሬው ተከታዩን አጠናቅሯል። የግንቦቱ ምርጫ ሊካሄድ አንድ ወር ብቻ ቢቀረውም እስካሁን በአዲስ አበባ ከተማ የሚታዩት የአንድ ፓርቲ ፖስተሮች ብቻ ናቸው። የገዢው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ኢህአዴግን ወክለው ለሕዝብ ተወካዮች ምክር ቤት የሚወዳደሩ እጩዎች ፎቶግራፎች እንደዚሁም ሌሎች የቅስቀሳ ፖስተሮች በተለያዩ የከተማ አካባቢዎች ይታያሉ። ተቃዋሚዎች ግን እስካሁን እንደዚህ አይነቱን ቅስቀሳ አልጀመሩም። ምክንያታቸው ደግሞ ፖስተር ቀድሞ መለጠፍ የሚያዋጣ አይደለም የሚል ነው። ይህ እምነታቸው ካለፉት ምርጫዎች ተሞክሮ የመነጨ መሆኑን የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ሊቀመንበር ዶክተር ጫኔ ከበደ ይናገራሉ። ቀድመን ከለጠፍን የገዢው ፓርቲ ካድሬዎች ያስቀድዱብናል ሲሉም ይወነጅላሉ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስም ተመሳሳይ ሀሳብ አንጸባርቀዋል። የገዢው ፓርቲ ካድሬዎች የምርጫ ስነ ምግባር ደንቡን አያከብሩም ያሉት ፕሮፌሰር በየነ ፖስተር የሚለጥፉት ምርጫው ይበልጥ ሲቃርብ መሆኑን አብራርተዋል። እንግዲህ አንደኛ ፖስተር ኢህአዴግ ስራዬ ብሎ በካድሬዎቹን አሰማርተው የሚሰራው ነገር ፖስተሮቻችንን ማስቀደድ ነው። ፖስተር ማሳተምም ሆነ ፎቶኮፒ ማንሳት ውድ ነው በካለን አቅም አንጻር። ስለዚህ ፖስተሩንም ሌላ ሌላውንም ምናልባት ከሚያዚያ አጋማሽ እንደዚህ ጀምሮ የቀደዱትን ያህል ይቅደዱ። ዋና ትኩረታችን ይህንን የምርጫ ምልክታችንን በትንሹ አሳትመን እሱን በየሰው እጅ እንዲገባ ማድረግ፣ በራሪ ወረቀት ላይ መልእክታችንን ጨምቀን በሰው እጅ እንዲገባ ማድረግ ትኩረታችን ይሄ ስለሆነ ነው። ይቀደድብናል የሚለው ስጋት ፖስተር ላለመለጠፋቸው ብቸኛ ምክንያት አለመሆኑን ግን ፕሮፌሰሩ ጠቁመዋል። እርሳቸው እንደሚሉት ከምርጫ ቦርድ የሚሰጠው ገንዘብ በጊዜ አለመለቀቁም ተጽዕኖ አሳድሯል ተደርድረዋል። ከመንግስት ድጎማ ይሰጣል የተባለው ገንዘብ ባለፈ ሳምንት ነው የተለቀቀው። ስለዚህ ይህኔ የባጀት አደራድሎ ለአዲስ አበባ ምን ያህል፣ ሌላ ጋር ምን ያህል የምለውን ሁሉም ፓርቲዎች የሚሰሩ ነው የሚያስለኝ። ስለዚህ አንደኛው የአቅም ጉዳይ ውስንነትም ስለሆነ መቼ ነው በጣም ውጤት በሚያመጣ ወቅት ይህን ማሰራጨት ያለብን? እንዲሁ ለመታየት አላለም። ኢህአዴግ ምን ቢሊዮነር ድርጅት ነው፣ ምን ችግር አለበት? ከመንግስት ያው 30 ሚሊዮን የተባለውን አብዛኛውን ያው እሱ ነው የሚወስደው። ምን ችግር አለ አሁን መድረክ አንድ ሁለት ሚሊዮን ከምናምን ነው የተሰጠን የኢትዮጵያ ብሔራዊ ምርጫ ቦርድ ግን ተቃዋሚዎቹ እስካሁን ፖስተር ላለመለጠፋቸው ያቀረቧቸውን ምክንያቶች አይቀበልም የቦርዱ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋዱ ፊሳ ይህንኑ ያንጸባረቁት ገና ለገና ሊቀደድ ይችላል በሚል ፖስተር አለመለጠፍ እኔ ተቀባይነት ያለው አይመስለኝም ጥሩ የሚመስለኝ ሳይለጥፉም ይቀደዳል የሚል አሳምሽ መውሰዱ ትክክል አይደለም ስለዚህ መድረክም ይሁን ሌሎችም ፓርቲዎች ይሁኑ ፖስተሮቻቸውን አግባብ በሆነ ቦታ በመለጠፍ እንደ አንዱ የምረጡኝ ዘመቻ ቅስቀሳ አካል አድርገው ሊጠቀሙበት ይገባል ብዬ ነው ማስበው። ፖስተሮች ይቀደዱብናል የሚለው ቅሬታም የተቃዋሚ ፓርቲዎች ብቻ ሳይሆን የገዢው ፓርቲ ጭምር መሆኑን የገለጹት አቶ ነጋ ይህንን የተመለከተ ግልጽ ሕግ መኖሩን አስታውሰዋል። በዚህም መሰረት ፖስተር መቅደድ በሕግ የሚያስቀጣና እስከ አንድ ዓመት የሚያሳስር መሆኑን ጠቅሰዋል። ከምርጫ ቦርድ የተመደበው ገንዘብ በቶሎ አልተለቀቀም በሚል ከመድረክ የቀረበውን ቅሬታም አቶ ነጋ አልተቀበሉትም። በመጀመሪያ ደረጃ ቦርዱ የሚያደርገው የፋይናንስ ድጋፍ ለፖለቲካ ፓርቲዎቹ ብቸኛው የገንዘብ ምንጭ አድርጎ ፓርቲዎቹ መጠበቅ የለባቸውም። በራሳቸው ከአባሎቻቸው ሕጉ በፈቀደው አግባብ የገንዘብ ምንጫቸውን አጠናክሮ ነው በመሬት ደረጃ ምርጫ ውስጥ መግባት ያለባቸው። ቦርዱ የሚያደርገው የፋይናንስ ድጋፍ ተጨማሪ ነው መሆን ያለበት። የተለቀቀበትን አግባብ በተመለከተ ባለው አቅም ገንዘብ ተወስኗል። ያ ገንዘብ ለሁሉም ፓርቲዎች በተቀመጠው መስፈርት መሰረት እንዲከፋፈሉ ተደርጓል። ከገዢው ፓርቲ ቀጥለው ትልቁን ድርሻ የሚወስደው መድረክ ፓርቲ ነው የሚሆነው። ቶሎ እንዲደርስ ለማድረግ ለፓርቲዎቹ በቅድሚያ ይሄ የእኩልነት መስፈርትን በተመለከተ ቀድሞ እንዲደርሳቸው ነው የተደረገው። ምክንያቱም የእጩ ዳታው እስኪደርስ ጊዜ ሊወስድ የሚችል፣ የእኩልነት መስፈርቱ ቀድሞ ተለቀቀ። ከዛ በኋላ የእጩዎችም ሌሎቹም መስፈርቶች የሴት እጩ ባቀረበ በምልም እንደዚሁ በተመሳሳይ በቀጣይ የተለቀቀበት ሁኔታ አለ። ደረጃ በደረጃ ነው ገንዘቡ የተለቀቀው። ደረጃ በደረጃ ነው የተለቀቀው፣ ግን በጣም የተራራ አቅም አይደለም። ጊዜው ተቀራራቢ ጊዜ ነው። ግን ቶሎ እንዲደርስ ለማድረግ ቦርዱ እንደወሰነ የእኩልነት መስፈርቱ ወዲያው እንዲያገኙ ነው የተደረገው። በዚህ እኩልነት ሲሉ ምንድነው ግልጽ ለማድረግ የእኩልነት መስፈርት የምንለው ማንኛውም የፖለቲካ ፓርቲ ወደ ውድድሩ በመግባቱ ብቻ ከቶታል ኬኩ የተወሰነውን እኩል ይከፋፈላሉ ማለት ነው። የኢትዮጵያ ጠቅላላ ምርጫ የድምፅ መስጫ ቀን የፊታችን ግንቦት 16 2007 ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬዮ ከአዲስ አበባ። ክቡራትና ክቡራን አድማጮች በዚህ ከሳምንት በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአስራ ዘጠኝ በሀያ ሁለትና በሀያ አምስት ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ አራት ሰላሳ አንድ ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታዳምጡ እንጋብዛለን። በኢንተርኔት ላይ ደግሞ ደብሊዩ ደብሊዩ ደብሊዩ ዳት ቪኦኤ ኒውስ ዳት ካም ስላሽ አምሀሪክ ላይ ታገኙናላችሁ። በፌስቡክ እንዲሁም በትዊተር ቪኦኤ አምሀሪክ ብላችሁ ተከተሉን፣ ተነጋገሩ ላይካስ በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳትም ላይ አለን። ክቡራትና ክቡራን አድማጮች የቪኦኤን አፕ በተንቀሳቃሽ መሳሪያዎቻችሁ ላይ፣ በእጅ ስልኮቻችሁ፣ በስማርት ስልኮቻችሁ ወይም በታብሌቶቻችሁ ላይ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአይኦኤስ ወይም ለአይፎን ተጠቃሚዎች፣ ለአይፓድ እንደዚሁ ተመሳሳይ መሳሪያዎች ከአፕ ስቶር ታገኛላችሁ። ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ታገኛላችሁ። ለኖኪያ እና ለቆዩ ስልኮቻችሁ ደግሞ ከቢአይኤንዩ ዳት ኮም ታገኛላችሁ። በስቱዲዮ ቴክኒሽያናችን ቮይቴክ ዞርኛክ ነው ፕሮግራሙን እየመራልን ያለው። ኃይሉ ታምራት አስተናጋጆቻችሁ ቆንጅ ታየና እኔም ሰሎሞን አባተንን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሰላም ዎች እንደምን አላችሁልኝ? እየጠነከራችሁ ነው። እየበረታችሁ ነው። መሪር ነው ሐዘኑ። ለማን እንንገረው? ባለፈው እንደዛ ከሳውዲ አረቢያ የሰሩበት ሳይከፈላቸው በነጠላ ጫማ በባዶ እግራቸው ተመለሱ። አሁን ደግሞ እንደዚህ አይነት ነገር ደረሰብን። ለማን እንንገረው? እባክህ ጌታ ሆይ በቃችሁ ብለን ሁላችን እያለንበት መጽናናቱን ይስጠን። አዜብ ነኝ ከጀርመን አመሰግናለሁ። ሄሎ ቢዎች እንደምን አላችሁ? የዘወትር አድማጫችሁ ነኝ ይኖች ሰዎች ኢትዮጵያውያኖች እጅግ እጅግ በጣም አይምሮ የሚመካ ነገር ነው። ግን ሆኖም በቃ እግዚአብሔር ፍቃድ ስለሆነ ሰማአት ሆነዋል። ግን ስ የኢትዮጵያ የዥ ፓርቲ በአሁኑ ሰዓት በኢትዮጵያ ላይ የሁለት ቀን የሀዘን አዋጅ እንደዚህ ምን ከማለት እጅግ ከሄደ ውሻ ጭሆን ወጣቱን እርግጥ ኢህአዴግ ሙሉ በሙሉ ጥሩ አይደለም ማለት አይደለም። ግን የበታች ሹማምንቶች ወጣትን ሰርቶ በሀገሩ ላይ እንዲኖር አላደረጉም። ምሳሌ ከራሴ ጀምሮ ኢህአዴግ ሹማምንቶች እጅግ በጣም ስቃይ መጥፎ ነገር ደርሶብኝ ነው ተማር ላይ ቤተሰብ መሬቶች ጥዬ የተሰደድኩት። ስለዚህ ሰማኑን እያቀረቡ የታረዱትን ጭራሽ በቴሌቪዥን እንዲህ ነው እንዲህ ነው እያሉ ወላጆቻቸው ልጅ ስደት እንዲሄደ ቀረ ቢሉ ይሻላል ይህን የታረዱትን በዓይን እያሳዩ እንደገና ድጋሚ ለቤተሰብ መጥፎ እንትን እየጥሉባቸው እና ይህ ተገቢ አይደለም። በብብ ለሚመለከተው ክፍል ሰላም። ቪዎች ፋሲል እባላለሁ። የምደውለው ከዋሽንግተን ዲሲ ነው። በሊቢያ ሳውዝ አፍሪካ ህይወታቸው ላጡት ወንድሞቻችን ነው በተለይ በሊቢያ አንገታቸው ለታረደ ጭንቅላታቸው በጥይት ለተበረቀሱ እግዚአብሔር መንግስት ሰማያትን ያወሳቸው። ለወላጆቻችሁ መጽናናትን እመኛለሁ። ከዛ በመቀጠል ግን ምን ለቤተ ክርስቲያን መሪዎች፣ ለመስጊድ መሪዎች ክፍት ቦታ ሲገኝ ቤተ ክርስቲያን መስራት መስጊድ መስራት ወዴትም አያደርስም። እስቲ በሰው ልብ ውስጥ ግቡና የሰው ልብ ውስጥ ቤተ ክርስቲያናቸውን ስሩ፣ በሰው አእምሮ ውስጥ ቤተ ክርስቲያናቸውን ስሩ። አይሲስ እስልምናን አይወክልም። አይሲስ በሶርያ በኢራቅ በተለያዩ በእስላም ሀገሮች ውስጥ ያሉትን ሙስሊሞችን ገድለዋል። ይሄ የሀይማኖት ጦርነት አይደለም። ህዝባችን ግን አገር ውስጥ እንዲኖር አገር ውስጥ እንዲሰራ በተለይ ኢህአዴግ አቤታዊ አብዮታዊ ዲሞክራሲያዊ ልማታዊ መንግስት ነኝ ብለዋል። ሀያ አራት አመት ይሄ ነገር አልሰራም። ሰማኒያ ስምንት የተለያዩ ድርጅቶች አላችሁ እናንተ በሀሳብ ሁላችሁም ሀሳባችሁ አንድ ነው። ይሄን ነገር የትምህርት ፖሊሲው፣ የእርሻ ፖሊሲው፣ የጤና ፖሊሲው መቀየር ያለበት ፖሊሲ ይቀር እና ህዝባችን ከመታረድ በየቦታው ከመገደል የሚወጣበትን ነገር ይፈለግ። በተለይ መድረክ የተደራጃችሁት በብሄር ነው። ከኢህአዴግ በምንም አትለዩም። ሰባት መቶ ሰዎች በመርከቡ ሄደው አለቁ። በየጊዜው አለቁ አለቁ አለቁ። ኢትዮጵያ ኤርትራ፣ ኢትዮጵያ ኤርትራ ነው የሚባለው። መንግስታችን እኮ ህገወጥ ስደተኞችን አጣራለዋል። ኤርትራ ቢሆኑ ወንድሞቻችን አይደሉም እንዴ? አስተያየት የላካችሁልንን አድማጮቻችን እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። 24 ሰዓት ክፍት ነው ስልኩ። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት እንድታኖሩ በዚሁ እናሳስባለን። በኢሜል ለምትጠቀሙ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው። ላኩልን ዝግጅታችን እስከ አራት ሰዓት ይቀጥላል። አሁን ከምሽቱ ሶስት ሰዓት ከአርባ ስምንት ደቂቃ ነው አዲስ አበባ ላይ። ተከታዩ ዝግጅታችን አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። በአዲስ አበባ የተደረገው የሐዘን ሰልፍ ቁጣ እንደተቀላቀለበት ተገለጸ፣ የደቡብ አፍሪቃ መንግሥት በውጭ ሀገራት ተወላጆች ላይ የሚፈጸመው ጥቃት እንዲቆም ወታደሮችን መደበ የሚሉትን ርዕሶች ነው ዛሬ የምንመለከተው። ሊቢያ ውስጥ እስላማዊ መንግስት ነኝ የሚለው ቡድን በአሰቃቂ ሁኔታ ለገደላቸው ኢትዮጵያውያን ሐዘኑን ለመግለጽ በአዲስ አበባ ከተማ በተሰበሰቡ ሕዝብ መሀል የቁጣ ስሜት እንደተደባለቀበት ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ያወሳል። ጨርቆስ ወረዳ ላይ የሀገሪቱን ሐዘን ተምሳሌት የሆነ አረንጓዴ ድንኳን እንደነበርም ዘገባው ያወሳል። ሁለት በሐዘን የተዋጡ ቤተሰቦች ድንኳን ውስጥ ተቀምጠዋል። በሊቢያ የተገደሉት ኢያሱ ይኩና አምላክና ባልቻ በለጠ ቤተሰቦች ናቸው። ኢያሱ የታመመችውን እናታችንን ለመርዳት የሚያስችለውን ገንዘብ ለማግኘት የሄደ ጥሩ ሰው ነበር ሲሉ ወንድሙ አቶ ስዩም ይኩና አምላክ መናገራቸውን ኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቁሟል። አቶ ስዩም ወንድማቸው ህገ ወጥ በሆነ መንገድ ወደ ኢጣሊያ ለመሄድ እንዲችል 4400 ዶላር ለህገወጥ አሸጋጋሪዎች በመክፈል እንደረዱት ገልጸዋል። በብዙ መቶዎች የሚቆጠሩ አፍሪካውያን ፍልሰተኞች ባህር ውስጥ እንደሰመጡ፣ ወደ መካከለኛው ምስራቅ ስራ ፍለጋ በህገወጥ መንገድ የሚሄዱት ኢትዮጵያውያን ጉስቁልናና በገፍ መባረር እንደሚጠብቃቸው፣ የመን ውስጥ ደግሞ ጦርነት እንደገጠማቸው፣ ወደ ደቡብ አፍሪካ የሄዱት አፍሪካውያንም የጥላቻ ጥቃት ሰለባ እንደሆኑ የኒውዮርክ ታይምስ ጋዜጣ ድረገጽ ዘርዝሯል። አሁንም ቢሆን ብዙ ወጣት ኢትዮጵያውያን ከሀገሪቱ ለመውጣት ይመኛሉ። ባህር አብ የማነ የተባለ የጨርቆስ ሰፈር ነዋሪ የአምስት ዓመት ዕድሜ ወጣትም መውጣት ይፈልጋል። ኢትዮጵያ ውስጥ ብዙ እድልና የመናገር ነፃነት የለም። እዩት ሰፈራችንን፣ በድህነት አዙሪት ውስጥ ነው የምንኖረው። ከአገር መውጣት የምንፈልገውም ለዚህ ነው ማለቱን ዘገባው ጠቅሷል። አሁን በደረሰው ሁኔታ ምክንያት ግን ወደ ውጭ የሚሄዱን ጉዳይ እየተወ መሆኑንም ጨምሮ ገልጿል። ባለፈው ረቡዕ ለሐዘን በወጡት በብዙ አስር ሺዎች የሚቆጠሩ ሰልፈኞች መሃል ነስረዲን አህመድ የተባሉ ሙስሊም አሸባሪዎቹ በእስልምና ስም እንደሚንቀሳቀሱ ይናገራሉ። ሆኖም ይህ እስልምና አይደለም፣ እኛ እንቃወማቸዋለን ማለታቸውን ድረገጹ አውስቷል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሐዘን ለተሰበሰበው ህዝብ ባደረጉት ንግግር ራሳችንን ከእንዲህ አይነት አደጋ ለማዳን ሀገራችን ውስጥ በክብር አብረን መስራትና ማደግ አለብን ሲሉ ተናግረዋል። የጠቅላይ ሚኒስትሩ ንግግር ካበቃ በኋላ ግን ወጣቶች በፌዴራል ፖሊሶች ላይ ድንጋይ መወርወር ጀመሩ። ፖሊሶች ደግሞ ድንጋይ ወርዋሪዎቹን ለመበተን እምባ አስመጪ ጋዝ ተኮሱ። ሁኔታውን በተንቀሳቃሽ ስልኩ ፊልም እያነሳ የነበረ የ32 ዓመት ዕድሜው ኤፍሬም አወቀ ወጣቶቹ የተቆጡት ከመንግስት ለመስማት የጠበቁትን ነገር ባለመስማታቸው ይመስለኛል ካለ በኋላ ፖሊሶች ሳይታሰብ ደርሰው እንደመቱት ተናግሯል። በሚኒስትር ዴታ ማዕርግ የጠቅላይ ሚኒስትሩ ልዩ አማካሪ ጌታቸው ረዳ ፖሊሶቹ በእንዲህ አይነት ከባድ ሁኔታ የተሰላፊዎችን ደህንነት ለመጠበቅ የሚችሉትን ሁሉ አድርገዋል። ሰዎች በእንዲህ አይነት ትልቅ የሐዘን ጊዜ ስሜታዊነትን ያንጸባርቃሉ። በስሜት የመገፋት ሁኔታም ይኖራል በማለት ስለ ተንጸባረቀው የቁጣ መንፈስ እንደተናገሩ ኒውዮርክ ታይምስ ጋዜጣ ላይ የወጣው ዘገባ ጠቅሷል። አሁንም ኒውዮርክ ታይምስ ጋዜጣ ድረገጽ ደቡብ አፍሪካ ውስጥ በመጤዎች ላይ የሚፈጸሙ ጥቃቶች በበረቱባቸው አካባቢዎች የደቡብ አፍሪካ ወታደሮች እንደተመደቡ ዘግቧል። በተፈጸሙት ጥቃቶች ሰባት ሰዎች እንደተገደሉና መንግሥት ሁኔታውን ለመቆጣጠር አለመቻሉን እንዳሳየም ድረገጹ ጨምሮ ገልጿል። አሌክሳንድራ በተባለው በአብዛኛው ጥቁሮች በሚኖሩበት የጆሃንስበርግ ክፍል ወታደሮች ፖሊሶችን እንዲረዱ ተመድበዋል። አንድ ሞዛምቢካዊ ባለፈው ሳምንት ማብቂያ ላይ በስለት ተወግቶ ሲሞት በጋዜጦች የወጡ ምስሎች አሳይተዋል። ባለፈው ሰኞ ደግሞ ሞዛምቢካውያን ባልና ሚስት አሌክሳንድራ ላይ ተኩስ ተከፍቶባቸው ቆስለዋል ይላል የኒውዮርክ ታይምስ ጋዜጣ ድረገጽ። በአሁኑ ወቅት ሁኔታዎች አንጻራዊ መረጋጋት ቢታይባቸውም መንግስት ባለፈው ማክሰኞ በከተማይቱ ወታደሮች መድቧል። መንግስት በፍጥነት ሁኔታውን ለማረጋጋት ባለመሞከሩ ግጭቱ እንዲስፋፋ አድርጓል በሚለው ነቀፌታ ምክንያት ሊሆን ይችላል እርምጃ የወሰደው። በድህነት በሚኖሩ ደቡብ አፍሪቃውያን መሀል በመኖር በንግድ ስራ በተሰማሩ የአጎራባች ሀገሮች ተወላጆች ላይ ከሁለት ሳምንታት በፊት ጥቃት የተጀመረው በደርበን ከተማ ነበር። ከቅርብ ዓመታት ወዲህ እየተዳከመ የሄደው የሀገሪቱ ኢኮኖሚ በድህነት የሚኖሩትን ዜጎች በማጨናነቁ በሁኔታው የተበሳጩ ወጣት ወንዶች ቁጣቸውን በአፍሪቃውያን መጤዎች ላይ ያነጣጥራሉ። ከሰባት ዓመታት በፊት ከ60 በላይ የሚሆኑ የውጭ ሀገራት ተወላጆች በጆሃንስበርግ የጥቁሮች መኖሪያዎች ላይ በተገደሉበት ወቅትም ወታደሮች ተመድበው ነበር ሲል የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። የሀገሪቱ ባለሥልጣኖች እንደሚሉት የወቅቱ ጸረ የውጭ ሀገር ተወላጆች ግጭት የተቀጣጠለው ጉድዊል ዙዌልትን የተባሉት በሀገሪቱ የብዙሀንነት ቦታ ያላቸው ዙልዎች ንጉሥና የፕሬዝደንት ዙማ ትልቁ ልጅ የሚገኙባቸው ሰዎች ባደረጉት ጸረ መጤዎች ንግግር ነው። የውጭ ሀገራት ተወላጆች ጓዛቸውን ጠቅለው ወደ ሀገሮቻቸው እንዲመለሱ እንጠይቃለን ሲሉ ባለፈው ወር እንደተናገሩ ተጠቅሷል። የዙሉ ንጉስም ሆኑ ትልቁ ልጃቸው ስለ ተናገሩት ነገር ያላነሱት የሀገሪቱ ፕሬዚደንት ጃኮብ ዙማ ባለፈው ሳምንት ሐሙስ፣ ግጭቱን አውግዘዋል። ይሁንና ድምጻቸው የተሰማው በውጭ ሀገራት ተወላጆች ላይ የተነሳው ግጭት ወደ ትልቋ ከተማ ጆሐንስበርግ ከተስፋፋ በኋላ ነው። የአመራር ብቃት የለም የሚል ነቀፌታ እየበረታ ከሄደ በኋላ ጃኮብ ዙማ ወደ ኢንዶኔዥያ ሊያደርጉት የነበረውን ጉብኝት ለመሰረዝ እንደተገደዱ የኒውዮርክ ታይምስ ጋዜጣ ድረገጽ ዘግቧል። የዝሉ ንጉሥ ጉድዊል ዞልቲኒ በበኩላቸው ግጭት ጭረዋል በሚል በእኔ ላይ የተሰነዘረው ክስ ከንግግሬ ከፊል ተቀንጭቦ የተወሰደ ነው በማለት አስተባብለዋል። የውጭ ተወላጆችን በማጥቃት ተግባር ከተሳተፉት ሰዎች መካከል ከ300 በላይ የሚሆኑ ሰዎች ታስረዋል። አሌክሳንድራ በተባለች ጆሃንስበርግ በምትገኝ ጥቁሮች ከተማ አንድ ሞዛምቢካዊን የገደሉ ሶስት ሰዎች እንደሚገኙባቸው የቢቢሲ ዘገባ ጠቁሟል። አራተኛው ደግሞ ጋዜጠኛው በአነሳው ፎቶግራፍ ከታየ በኋላ እንደተያዘ የሲኤንኤን ዘገባ ገልጿል። ደቡብ አፍሪካዊ የፎቶግራፍ አንሺ ጋዜጠኛ ጄምስ ፎቶዌ ኤማኑዌል ሲቶሌ የተባለው ሞዛምቢካዊ በጠራራ ፀሐይ በስለት ሲገደል እንዳየ በስለት የወጉትና የደበደቡት ሰዎች ትተውት ከሄዱ በኋላ ጋዜጠኛ ጀምስ ኦቶዌና አብሮት የነበረ ጋዜጠኛ ወደ ሆስፒታል ቢወስዱትም እዛው እንዳረፈ ሟቹን ከገዳዮቹ ለማትረፍ አለመቻሉና በገዳዮቹ ላይ ከፍተኛ ቁጣ እንደተሰማው ጋዜጠኛው እንደተናገረ የቢቢሲው ዘገባ ጠቅሷል አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየን። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና የፍትሕ አካላት ኃላፊነት እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ አድማጮች ከመሰናበታችን በፊት ማጠቃለያ ዜና እናሰማለን። ገዢው ፓርቲ ኢህአደግ በመጪው ግንቦት በሚካሄደው ምርጫ የሚወዳደሩ እጩዎች ፎቶግራፎችንና ሌሎችም የቅስቀሳ ፖስተሮችን በመለጠፍ የምረጡኝ ዘመቻ ቀጥሏል። የገዢው ፓርቲ ካድሬዎች የእኛም ፖስተሮች እንደሚያስቀድዱብን ከልምድ ተምረናል ያሉት ተቃዋሚ ፓርቲዎች ግን እስካሁን መሰል ቅስቀሳ አልጀመሩም። አልሻባብ ከኪስማዮ ከተማ በስተ ሰሜን ሰላሳ ኪሎ ሜትር ላይ በምትገኘው ጀማሜ ከተማ ውስጥ አንድ ማህሙድ ሙርሳል የሚባሉ ሰው በጥይት ደብድቦ አደባባይ ላይ ህዝብ በተሰበሰበበት መግደሉ አሁን ስቱዲዮ ከገባም በኋላ የደረሰን ዜና ይጠቁማል። አልሻባብ ማህሙድ ሙርሳልን የገደለው በአምላክና በነቢዩ ላይ የዘለፋ ተግባር አካሂደሃል በሚል ነው። በአይሲል የተፈጸመውን አሰቃቂ ግድያ አስመልክቶ መንግስት አስፈላጊውን እርምጃ እንዲወስድ የመላ ኢትዮጵያ አንድነት ፓርቲ መኢአድ ጠየቀ። ክቡራትና ክቡራን አድማጮች ከመሰነባበታችን በፊት አጠር አጠር ያሉ መረጃዎችን ልስጣችሁ። ምንዛሪ አንድ የዩናይትድ ስቴትስ ዶላር ዛሬ ሀያ ብር ከ50 ሳንቲም ተመንዝሯል። የመግዣ ዋጋ እርስዎ ዶላር ከፈለጉ ሀያ ብር ከ60 ሳንቲም የሚከፍሉት ለዶላር የአክሱም ሐውልት በ1929 ዓ ም በጣሊያን ወታደሮች ተሰርቆ ወደ ሮማ ከተወሰደ በኋላ ወደ ኢትዮጵያ የተመለሰው ሚያዝያ 17 1997 ዓ ም ነበር። ነገ ልክ 10 ዓመት ይሞላዋል፣ የአክሱም ሐውልት ከተመለሰ። ለምሽቱ ያሉን ዝግጅቶች እነዚሁ ነበሩ። የተከበራችሁ አድማጮች በስቱዲዮ ፕሮግራማችንን የመራልን ኃይሉ ታምራት ነው። በዋና አዘጋጇ በትስታ በላቸው እና በሌሎችም ስም የምንሰናበታችሁ ቆንጅት ታይና እኔም ሰሎሞን አባተነን፣ አብራችሁን ስለ ቆያችሁ እናመሰግናለን። ወደ ትግርኛ ፕሮግራም እናልፋለን። ነገ በሶስት ሰዓት በቅዳሜው ፕሮግራም እንገናኛለን። ሰላም፣ ደህና ደሩ The voice of